የመላው አንድነት ድርጅት በመጻረ ቃሉ መያድ በዜጎቻችን ላይ የሚፈጸመው ብሔረሰብ ተኮር መፈናቀል በአስቸኳይ ይቁም በሚል ርዕስ በቤኔሻንጉል አሁን እየተፈጸመ ያለ ነው በማለት በጽሁፍ በረጅሙ ከዘረዘረው ውስጥ በመቀንጨብ በንባብ ያሰሙት የድርጅቱ የወጣቶች ጉዳይ ኃላፊና የጋዜጣው አዘጋጅ ይልቃል ደሳለኝ። አገራችን ኢትዮጵያ በአሁኑ ወቅት በዘርና ቋንቋ ላይ በተመሰረተ ፖለቲካና ስርዓት ባጣይ ጎሳ ፌዴራሊዝም ምክንያት ወደ አልተፈለገ እርስበርስ ግጭትና መፈናቀል በቤንሻንጉል ጉምዝ ብሔራዊ ክልላዊ መንግስት በሚኖሩ የአማራ ብሔር ተወላጆች ላይ መጠነ ሰፊ ማፈናቀል፣ የዘር ማጽዳትና ሀብት ንብረታቸውን የመዝረፍ ተግባር እየተፈጸመ ይገኛል። ዜጎች በክልሉ ሲኖሩ ህጋዊ መሬት ይዞታ ማረጋገጫ ደብተርና ግብር ሲከፍሉበት የነበረ ደረሰኛ ያላቸው ናቸው። አሁን በዚህ አካባቢ ተፈናቀሉ የተባሉት ከምን ላይ እንደሚገኙ ፍንጭ የሰጡት የድርጅቱ አመራር አባልና የህዝብ ግንኙነቱ አቶ ሙልክ የታበበ ናቸው። አሁን በአሁን ሰዓት ላይ ራሱ ባለው አያያዝ አያያዝና ከብርድ የተነሳ ከምግብ እጥረት ከተለያዩ ችግሮች የተነሳ ወደ ሰባት የሚደርሱ ሰዎች የጤና ችግር ገጥሟቸዋል። እኔ አሁን ወደዚህ ሳልገባ በፊት የደረሰኝ መረጃ ነው። ሕክምናም እንዳያገኙ ነው እየተደረገ ያለው። ይህም ብቻ አይደለም። የተጠለሉበትም ቤተ ክርስቲያን ራሱ የቤተ ክርስቲያኗን መሪዎች እና አባቶች የተለያዩ ማስፈራሪያዎች እየደረሷቸው ነው። አስወጡ የሚል ጥያቄ ከቤተ ክርስቲያን ለምን ተጠለሉ ለምን አስጠጋችሁ? ማስወጣት አለባቸው የሚል እሰጥ አገባ ውስጥ እንዳሉ ነው እየደረሰኝ መረጃ ያለው ማለት ነው። እያጣራን ነው፣ በሚቀጥለው ደግሞ ይፋ እናደርጋለን ማለት ነው። የሚያድ ፕሬዚዳንት ዶክተር በዛብህ ደምሴ ይህንን አይነት ብሔር ተኮር አካሄድ የቆየ መሆኑንና ለአማራው ብቻ የቆመ ነው ወይ ተብለው ጥያቄ ቀርቦላቸው አመጣጡን በማውሳት ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ በሐረር አካባቢ ዋተር በሚባል አካባቢ በየቦታው አማሮችን ገደል ውስጥ እየወረወሩ ሲገሉ ነበር። አማራ ብቻ ወንጀለኛ ሆኖ ተቆጥሮ ነው በዛን ጊዜ። ከዛን ጊዜ ጀምሮ በአማራው ብሔረሰብ ላይ የሚደርሰው ጭቆናና ግፍ ይሄ ነው አይባልም። ፕሮፌሰር አስራት የአማራ ብሔር ድርጅት ብለው ያቋቋሙት ዘረኛ ስለሆኑ አይደለም በአማሮች ላይ ይደርስ የነበረውን ችግር ለመቋቋ ብለው ነው። ከዛ በኋላ ህብረ ብሔራዊ ሆነ ይሄ ፓርቲ። ጥናታዊ ጽሁፋቸውን ለሚመለከታቸው አካላት ለማቅረብ በመንግስት አስተዳደርና ፖሊሲ ቀረጻ በዩኤስ አሜሪካ ኦልድ ዶሚኒየን ዩኒቨርሲቲ መምህር ፕሮፌሰር ብርሃኑ ዘገየ በሌላ ሀገር የተፈጠረው ትምህርት ይሁነን በማለት ሰማንያ ሁለት ሺህ ሰው እንደተባረረ ያ በኋላ ደግሞ ቤኒሻንጉል ሁለት ጊዜ እና ይሄንን ከዓመተ ምሕረቱና የሰው ቁጥር በደንብ ቢያያዝ፣ ሁለተኛ ይሄ ነገር አሁን በኦሮሞ ዘመዶቻችን እና በሶማሌ ዘመዶቻችን በሆነው ችግር የመጀመሪያው መሆኑን ማሳየት እንዴት የተያያዘ እንዲሆነ ሊታይ ጥሩ ነው ልል ነው የፈለኩት። ትምህርት የሚሆነው የጀርመን ማርቲን ኒውለር ነው ስሙ። ማርቲን ነው የመጀመሪያ ስሙ። መጀመሪያ የመጡት ለጂፕሲስ፣ ለፖልስ፣ ለሌበር ዩኒየን፣ ለሶሻሊስት ለእነዚህ ሁሉ ሲመጡ ምንም አልተናገርኩም። ምክንያቱም ይሄ ጂፕሲ አይደለሁም፣ አይሁድ አይደለውም፣ የሌበር ዩኒዮን ሜምበር አልነበርኩም፣ ሶሻሊስት አልነበርኩም። እና እነዚህ ሁሉ ሰዎች ሲወስዷቸው፣ ሲገሏቸው፣ ሲያጠፏቸው ምንም አልተናገርኩም ግን በመጨረሻ ለእንዲመጡ የሚናገር ሰው ጠፋ ብሎ የተናገረውን ብናስታውሰው ጥሩ ነው። ሪሊ ጌታቸው ተዳሌ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።